የወጣቶች ዓለም መሀመድ ባለፈው እሁድ የመን ሰና በሚገኝ አንድ የስደተኞች እስር ቤት ውስጥ ከደረሰው የእሳት ቃጠሎ ከተረፉ ኢትዮጵያውያን አንዱ ነው። የተረፍነው ትንሽ ብቻ ነን የሚለው መሀመድ በአሁኑ ሰዓት ከሌሎች የኢትዮጵያና የሶማሊያ ስደተኞች ጋር ሆስፒታል ውስጥ በሕክምና ላይ ይገኛል። እሳት አቃጥሎኝ ማለት ነው በቃ እጄ እንዳያለ እግሬና እጄ ያው ተቃጥሏል የተወሰነ ሰው ደግሞ ብዙ ሁለትም እግሩም ሁለቱም በቃ ሰው እያበላው ነው እንጂ እንዳለ ነው የወጣውትን። ነፍሳችን ያው ሬሳ ላይ ሬሳ ከላይለ ከእኔ ላይ ሆኖ ነው እንጂ ሰው እንዳለ አልኳል። ራስንች ለማምለት ችለህ ነበር ወይስ ሰውን? ያተረፈ ሰው ነው ያተረፈኝ። በቃ ራሴማ በአምቡላንስ ነው እኮ ቲመር በአምቡላንስ ነው እንጂ ለራሴማ ቲመ ማድረስ እንኳን አረፈኝ ነው። የሆነውን ነገር ታስታውሳለህ? ቦምብ ተጣለብን። ነደደ፣ ፍራሽ እንዳለ፣ ልብስ እንዳለ ነደደ። በኋላ ላይ ደግሞ ስ የሚመስል ለቀቀብን። ሶስተኛ ላይ ጥቁር በቃ ጨለማ የሆነ አይነት ለቀቁብን። ከዛ ወዲህ በቃ እንዳለ ያስችላልናል። በቃ እሳቱም እንዳለ ተያያዘ ቤቱ ሁላ። ከዛ ወዲህ በቃ ምን ሰው እንዳለ አለቀ ማለት ነው። መሐመድ በየመን እውቅና የሌለው ስደተኛ ነው። ከኢትዮጵያ የተሰደደው ሳውዲ አረቢያ ጅዳ ለመግባት እንደነበር ይናገራል። ይሁንና መሐመድ የመን ከገባ አንድ ዓመት የሆነው ሲሆን ከሶስት ወር በፊት ወታደሮች በቁጥጥር ስር አውለው አሁን ቃጠሎ የደረሰበት እስር ቤት ከተውታል። ሌላኛው ከቃጠሎ የተረፈው ኢትዮጵያዊም መሐመድ ይባላል። እሱ ጉዳት ሳይደርስበት ከሌሎች ስደተኞች ጋር ለማምለጥ ችሏል። ያሁን የሚያተረፈኝ አላህ ነው። ሽንት ቤት ነበረ ሽንት ቤት ጋር ያህል ቤቱ እንዳለ ሲቃጠል ብርድስም ሁሉም ሲቃጠል ሰውም ያሁኛ ወደ ሽንት ቤት ህል የተመሳ ያውጭ ስም ምንም ሲያፈለን ወደ ሽንት ቤት ስንሄድ ውሀ ምናምንም እያልን ያው እዛ ዛተረ ተረፈ። መሀመድ በፖሊስ ተይዞ እስር ቤት ከገባ ገና አንድ ሳምንቱ ነበር። ሌላው በዚህ እስር ቤት ውስጥ የነበረና ከሞት የተረፈው ኢትዮጵያዊ ወጣት ሻሚል ይባላል። የያሮ ጀልቀባቲ ሳሲን እንደኒት በመጀመሪያ አንድ ቦታ ሰብስበውን ነበር ለአራት ወራት ያህል። ከዚያ በኋላ እስራቱ ሲበረታብን ልቀቁን ብለን የረሃብ አድማ ጀመርን። ወደ ሀገራችሁ መልሱን ብለን ደጋግመን ስንጨው ነበር። እስር ላይ እያለን ለህክምና የሚሆን ገንዘብ እስከ አንድ ሺህ ድረስ አምጡ ብለውንም ነበር። ቦምብ የተወረወረብን እኛ የረሃብ አድማ ከጀመርን በኋላ ነው። በጥቃቱ ከእኛ ውስጥ ብዙዎቹ ሞተዋል። እኔም በላይ ላይ የነበሩ የሟቾችን አስክሬን ካነሱ በኋላ ነው ያወጡኝ ይላል ሻሚል። የሀገሪቱ መገናኛ ብዙኃንን ጠቅሶ የጀርመን ዜና ምንጭ ዲፒኤ እንደዘገበው ቢያንስ 80 ሰዎች በዚሁ ቃጠለው ሞተዋል፣ ከ150 በላይ ስደተኞችም ቆስለዋል። እንደ ዓለም አቀፍ የስደተኞች መርጃ ድርጅት አይኦኤም ከሆነ 900 የሚጠጉ አብዛኞቹም ኢትዮጵያውያን የሆኑ ስደተኞች በእስር ቤት ውስጥ ይገኛሉ ነበር። በአንድ መንግስት ሆስፒታል ውስጥ የጽዳት ሰራተኛ ሆነው የሚሰሩ አንድ ኢትዮጵያዊ እንዳሉን አደጋው ከደረሰ በኋላ በርካታ ስክሪንና ተጎጂዎችን የጫኑ አምቡላንሶች እሳቸው ወደሚገኙበት ሆስፒታል መጥተው ነበር። የሞቱትን ሰዎች ቁጥር ግን በውላ አያውቁም። ብዙ ጭኖ ነው አመጡ። ከዛም በኋላ የሆስፒታሉ አላፊው ተቆጥቶ እኔ የመንግስት ሆስፒታል ይሄ ብቻ ነው፣ ሌላ ቦታ ውሰዱ ምናምን ብሎ ወደ ሰባት ስምንት እንደዚህ ይሆናል በመኪና ጭኖ አመጡና አምስት መኪና ብቻ ነው እዛ አወረዱ። የቆሰሉን፣ የሞቱን የሞቱን ተላጃውን አጋብቶ ቀሪውን ሌላ ቦታ ነው ወሰዱ። ምንም እንኳን የጽዳት ሰራተኛ ቢሆኑም እሳቸውም ተጎጂዎቹን ለመርዳት የቻሉትን ያህል እንደሞከሩ ነው የሚናገሩት። ማታ እነሱ ጋር ገብቼ ሱሬ ምናምን ሰውነታቸው ላይ ያለው በመቀስ ምናምን ቆርጬ እንዲሁ ዝም ብሎ አልጋ ላይ ተኝቶ ነው አለው። አሁን ስድስቱ ምንም አይሉ ይናገራሉ። መድኃኒት ምናምን አላገኘም እንጂ አሁን ስድስቱ ለብቻ ነው አለው፣ መኝታ ክፍል ነው አለው። እነሱ ምንም አይሉም። በጣም አሁን የታመሙ ሁለቱ ነው ሁለቱ፣ አንዱ የወሎ ልጅ ነው አንዱ ሀረርጌ ነው። እነኙ አሁን መድኃኒት ምናምን ቢያገኙ ምንም አይሉም ነበር። የመን የሚገኙ የስደተኞችን ሁኔታ በቅርበት የሚከታተሉት አቶ በሽር ሀሰን በርካታ ስደተኞች የመን ውስጥ ታፍሰው እየታሰሩ እንደሆነና እርዳታ እንደሚሹ ከዚህ ቀደም ለዶቼ ቬለ ዲደብሊው አስታውቀው ነበር። ይህ ቃጠሎ እንደደረሰም ወደ ስፍራው በመሄድ የሆነውን ታዝበዋል። ከበርካታ ኢትዮጵያውያን ስደተኞች ጋርም ተነጋግሯል። ቃጠሎም ሆን ተብሎ ሳይከሰት አይቀርም ይላሉ። እንግዲህ በምን ምክንያት ቃጠሎ እንደተነሳ አልታወቀም ነበረ ከዛ በኋላ ሄደን እኛም ምንድን ነው ብለን ስንመለከት ሰዎች በሙሉ አንድ ክፍል ውስጥ ተቃጥረዋል። ሰውነታቸው አይታይም፣ ፊታቸው ተቃጥረዋል። በጣም የሚያሰክቅ ነው። በሰዓቱ ራሳችንም ለማየት ችግር ተፈጥሮ ነበር እና ከዛ በኋላ ከቃጠሎ ውስጥ ተርፎ የወጡ ልጆችን አግኝተን መነሻው እንዴት ነው፣ ምንድን ነው የተደረገው ብለን ስንጠይቃቸው የምግብ አድማ አድርገን ነበር አንበላም ብለን እዛካችሁ ልቀቁን ወይም ሀገራችን ላኩን ብለን ነበር። ከዛ በኋላ መጥቶ አንድኛው ብሉ ብሎ ሊያስገደገን ሲፈልግ አንድ ኢትዮጵያዊ ጋር ችግር ፈጠረ እና ሰሃ ኖሩ መጥተው ከዛ በኋላ እንዴት መታኛ ዘን ብሎ ወታደሮ ወጣና አለቃቸው መጥቶ ምንድን ነው ያደረጋችሁት የመታውን የመጥተውን ሰው አውጡ ሲለን አይ እኛ ሁላችንም ነን ጥያቄውን ያቀርብ ነው ብለን ስንጠይቃቸው ግማሽ ሰዓት ጠብቁን ብሎ ሄደ። ከግማሽ ሰዓት በኋላ በፎቅ በኩል መጣና ሬዲዮ ናቸኋል ብሎ ሁለት የጋዝ ጭስ በላያችን ላይ ተኮሰብን። ውስጥ ብርድ ልብስ አለ የተለያየ ቃለ ያ ተቃጠለ መውጫ አጣል። ሰውነታቸው ራሱ የማይታወቅ አቧራ የሆኑ ሰዎች አሉ። አስቸጋሪ ሁኔታ ነው። አሁን አንዳንዶቹ ተሽሏቸው እየወጡ ነው ያሉት። ስለ ሁኔታውም ስንጠይቃቸው ምልሽ አሯሯቸው ትንሽ ትክክል አይደለም ስተዋል እሳቱ እንዴትና በምን ሁኔታ እንደተቀሰቀሰ እስካሁን በየመን በኩል በግልጽ ይፋ የሆነ ነገር የለም። ይሁንና እስር ቤቱ አቅራቢያ ሳውዲ መራሹ ጦር በሁቲ አማጽያን ላይ ያነጣጠረ ጥቃት መፈጸሙ ለቃጠሎ መነሻ ሳይሆን እንዳልቀረ የዜና ምንጮች ዘግበዋል። ከሰባት ዓመት በላይ ራሳቸውም በተባበሩት መንግስታት ድርጅት ከፍተኛ ኮሚሽን ወይም ዩንች ሲያር ስደተኛ ሆነው የመን ሀገር የኖሩት አቶ በሽር ሀሰን እንደሚሉት ይህ ጥቃትን የሰነሰሩ ሰዎች ታስረዋል። አላፊዎቹ ምናሉ ከላይ ያሉት እኛ እናውቅም፣ ይው ሰዎች ሰው አላፊዎቹ ጭምር አስረናል፣ የተሰራው ስጠት ስጠት ነው የሚል መልስ የሰጡ አሁን እዚህ የመዛጅ ያለውን ችግር ብትመለከች ራሳቸው የዚህ ባለስልጣኖች ደንግጠዋል። እኛ እናውቅም ምናምን እያሉ ነው። እንደውም አስራ አምስት ልጆችም ትናንትና ከተኙበት ተሽሏቸዋል ብለው አውጥተው ልብስ፣ ገንዘብ ምናምን ሰጥተው በሉ እንደፈለጋችሁ ኑሩ ብለው አውጥተው ለቀቋቸው። አሁንም በርካታ ስደተኞች ችግር ላይ ይገኛሉ። የእሳት ቃጠሎ ከደረሰ ማግስት ጀምሮ ስደተኞች ወደ ተባበሩት መንግስታት ድርጅት ከፍተኛ ኮሚሽን መስሪያ ቤት በመሄድ በየእለቱ ድምፃቸውን በማሰማት ላይ ይገኛሉ። አቶ ኦብሳ ገዳ ከሰልፉ አስተባባሪዎች መካከል አንዱ ናቸው። የስደተኞቹ ጥያቄ ምን እንደሆነ የሐሙስ እለቱ ሰልፍ ሲካሄድ ጠይቂያቸዋለሁ። አሁን ምን ፈልገው የሚቸር አንደኛ የሞቱትን ሬሳ እንዲስቱን እና እኛ እንቀብራለን በቻችን። ሁለተኛ ደግሞ የቆሰኑትን ወደ ሆስፒታል የተከለከሉትን በአይናችን ያሳዩ። ሶስተኛ ደግሞ እኛ ከዚህ ያውጡ እንከላለን ወደ ሀገራችን ቢሆን በእግር ከዚህ መንገድ ይኩት ይከፈቱና ያዝገቡን አንፈልግም፣ እንከላ ከዚህ በላይ እንድንሞት እንችላለን። ከአሁን በኋላ አሁን በየመንደሩ ለእናንተ ምንም አንሸጥም ለእናንተ ቤት አንከላዩም እያሉ ነው። በቱም አንከላዩም እያሉ ነው። ሁለተኛ ደግሞ ደባ ደባ ጋዝ አለ በየቀበሌ በየቀበሌ ነው ተጽፎ መሰጠው ለአመሻ አንሰጥ አሉ። ይህ በላይ ምን አለ ሞት ነው። እኛ ከዚህ የአሁኑ ቀላት አንፈልግም ሀገራችን ምንልብዙን አንፈልግም። ከዚህ ሀገር ኢትዮጵያውያኑ እንደሚሉት ከሞቱት ስደተኞች መካከል በዩኤንኤች ሲያርም ሆነ በየመን መንግሥት በኩል የተመዘገቡ ስደተኞች ይገኙበታል። የተባበሩት መንግስታት ድርጅት ከፍተኛ ኮሚሽንን ግን በጉዳዩ ላይ ለማነጋገር በተደጋጋሚ በስልክ ያደረግነው ሙከራ አልተሳካም። አቶ በሽር እንደነገሩን ከሆነ ከቃጠሎ የተረፉ ስደተኞችን በአሁኑ ሰዓት በማሰባሰብ አንዳንድ ኢትዮጵያውያን የምግብ እርዳታ ለመለገስ እየሞከሩ ይገኛሉ። ከሰልፉ በኋላም ሰዎች አስክሬን እንዲረከቡ የሚደረግበት መንገድ እየተመቻቸ ነው። አሁን የተደረሰበት ሁኔታ ሆስፒታል ያለውን ሬሳ እያዘጋጁ ነው። አሁን ጅምሁሪያ አካባቢ ህጀ ስመለከት ማለት ነው አንድ ሶስት አራት አምስት ሬሳ ይቻለው እንደገና ላይ ደግሞ ፎቅ ነው። ሁለት ፎቅ ወጣ ስንል ወደ አስራ ስድስት የሚሆን እየደረደሩ ነው። አሁን ለልጆቹ የሚሰጡበት ሰዓት እንሰጣለን እያሉ ነው። የመን ሰንዓ በሚገኝ አንድ የስደተኞች እስር ቤት ላይ የእሳት ቃጠሎ ከደረሰ በኋላ ኢትዮጵያውያን ስደተኞች ያሉበትን ሁኔታ የቃኘው የዛሬው የወጣቶች ዓለም ዝግጅት የእስካሁኑ ነበር። ለዝግጅቱ ልደታ አበበ ነኝ። ሳምንት በሌላ ርዕስ እንገናኝ። ጤና ይስጥልኝ።